የአሜሪካ ድምጽ ራዲዮ ጣቢያ ነው። ኢትዮጵያ አሁን እየተጋፈጠች ያሉ መሰረታዊ ስትራክቸራል ችግሮች አሁን ያለው የህገ መንግስታዊ መዋቅሩ ችግር ነው ብዬ አልወስድም። መልቲናሽናል ፌዴራሊዝም የፈጠረው ችግር ነው ብዬ አልወስድም። መጀመሪያ ስለ ህገ መንግስትና ስለ አንድ አገር ስርዓት በምንነጋገርበት ጊዜ ከህዝቡ ህልም መነሳት አለብን። አሁን የምናወጣው ስትራክቸር የዛሬ መቶ ዓመት የት ለመድረስ ነው፣ እዛ ህልማችን ጋር ለመድረስ ይረዳናል ብለን ከዛ ወደኋላ ተመልሰን ነው ስርዓት የምንመሰርተው። የቀደሙት በኢትዮጵያ ፖለቲካዊ ጉዳዮች በመጽሐፍና እንዲሁም በተለያዩ የአፍሪካ ቀንድ ጉዳዮች ትንታኔ በማቅረብ የሚታወቁት በሰሜን ምስራቅ ኢንግላንድ ከኒውካስል ከተማ ወጣ ብሎ የሚገኘው የኪሊ ዩኒቨርሲቲ ከፍተኛ የህግ መምህርና ጸሐፊ ዶክተር አወል ቃሲም አሎ ናቸው። እርሳቸውን ተከትሎ የሰማቸኋቸው ደግሞ በሰሜን ምስራቅ ዩናይትድ ስቴትስ የማሳች የማሳቹሴትስ ክፍለ ግዛት ጠበቃ መቅጠር ለማይችሉ ተከሳሾች የህግ ጠበቃ የሚያቆመው ጽሕፈት ቤት ምክትል ሊቀመንበር አቶ ደረጀ ደምሴ ቡልቶ ናቸው። ጠበቅ ካለው በኢትዮጵያ ጉዳዮች ዙሪያ ከሚያደርጉት ክርክር ጋር ዜናውን ተከትሎ በሚቀርበው የክርክርና የውይይት ክፍለ ጊዜ ጠብቋቸው። የአማራና የትግራይ ህዝብ የጠነከረ አብሮነት ማህበራዊ ትስስርና ባህላዊና ሃይማኖታዊ ቅርርብም ያላቸው ህዝቦች በመሆናቸው ትናንት የነበረው አንድነት ዛሬም ተጠናክሮ መቀጠል አለበት ሲሉ የአሜሪካ ድምጽ ጎንደር ከተማ ላይ ያወያያቸው የሁለቱ ብሔር ተወላጆች አሳሰቡ። በስፍራው የተገኘው ዘጋቢያችን ከአካባቢው ነዋሪዎች ጋር ያደረገው ውይይት ይመለከተዋል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮቻችን ከጥር 1 2013 ዓ ም ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እናልፋለን። መልካም ምሽት። ጤና ይስጥልኝ፣ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ የኮሮና ቫይረስ ምርመራ ከተደረገለት 1 ሚሊዮን ስምንት መቶ አርባ አንድ ሺህ የሚሆን ሰው ለኮቪድ-19 መጋለጡ የተረጋገጠው አንድ መቶ ሀያ ሰባት ሺህ አምስት መቶ ሰባ ሁለት መሆኑን የጤና ሚኒስቴር ትናንት ባወጣው መግለጫ አመልክቷል። እስከ ትናንት 1974 ሰው በኮቪድ-19 ምክንያት የሞተ ሲሆን ሁለት መቶ ስምንት ሰው በጽኑ ሕመም ላይ እንደሚገኝና 12414 ሰው ቫይረሱ ያለበት መሆኑን የሚኒስቴሩ መረጃ ይጠቁማል። በመላው ዓለም ለኮሮና ቫይረስ የተጋለጠው ሰው ቁጥር ወደ ዘጠና ሚሊዮን መዳረሱን፣ በቫይረሱ መዛመት ቀዳሚውን ስፍራ በያዘችው ዩናይትድ ስቴትስ 22 ሚሊዮን ሰው መጋለጡን ተከትላት ባለችው ህንድ ደግሞ ወደ 10 ሚሊዮን አምስት መቶ ሺህ የሚጠጋ ቁጥር ያለው ሰው በቫይረሱ መያዙን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። ዩናይትድ ስቴትስ በጀመረችው በሁለት ዙር በሚሰጠው የክትባት ዘመቻ ተከታቢዎች ሁለተኛውን የመከላከያ ዙር እየተወጉ ናቸው። ክትባቱን እየሰጡ ካሉ አርባ ሁለት ሀገሮች ውስጥ አብዛኞቹ ባለከፍተኛ ገቢ ሀገሮች መሆናቸውን የጠቆሙት የዓለም የጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ክትባት አምራቾችና የበለጸጉት ሀገሮች ድሆቹ ሀገሮች ክትባቱን የሚያገኙባቸውን ሁኔታዎች እንዲያመቻቹ ትናንት ጠይቀዋል። ዩናይትድ ስቴትስና አውሮፓ ውስጥ የሚኖሩ የትግራይ ተወላጆች ትግራይ ውስጥ ቀጥሏል ያሉትን ጦርነትና እየተፈጸመ እንደሆነ የሚናገሩትን የሰብአዊ መብቶች ጥሰት በመቃወም ትናንትና ዛሬ በተለያዩ ከተሞች ውስጥ ሰልፎችን እያካሄዱ ነው። ዛሬ ስዊትዘርላንድ ውስጥ ሰልፍ መካሄዱንና ለነገ ለንደን ላይ ተጠርቶ የነበረው ሰልፍ በኮቪድ-19 ምክንያት እንዲተላለፍ መደረጉን ፓሪስ ላይ ግን ነገ እንደሚደረግ ለዝግጅት ክፍላችን ማብራሪያ የሰጡ አስተባባሪዎች ተናግረዋል። ትናንት ስቶክሆልም፣ ስዊድን፣ ደ ሄግ ስዊትዘርላንድ፣ ኮሎን ጀርመንና በዩናይትድ ስቴትስም ዋሽንግተን ዲሲ ውስጥ በተካሄዱት ሰልፎች ላይ የተሳተፉት የትግራይ ተወላጆች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድንና የኤርትራውን ፕሬዚደንት ኢሳያስ አፈወርቂን በስም ጠርተው በትግራይ ሕዝብ ላይ በቅንጅት የከፈቱት ጦርነት እንደቀጠለ ነው ብለዋል። በሕዝቡ ላይ ጅምላ እልቂት፣ የጦር ወንጀልና ዘርን የማጥፋት ወንጀል እየተፈጸመ ነው ሲሉ የሚከሱት እነዚህ ሰልፈኞች ክልሉ ውስጥ ከአንድ ሚሊዮን በላይ ሰው እንደተፈናቀለ እና ከ60 ሺህ በላይ ኢትዮጵያውያን እንደተሰደዱ ተናግረዋል። ከዋሽንግተን ዲሲው ሰልፍ አስተባባሪዎች አንዱ የሆኑት አቶ የማነ ገብረ ለቪኦኤ በሰጡት ቃል ተከታዩም ብለዋል። ሰልፉ እያደረግን ያለ ነው ለአሜሪካ ስቴት ዲፓርትመንት ዋሽንግተን ዲሲ ውስጥ ያለ ነው ደብዳቤ ጽፈናል። በዋናነት ደብዳቤው ምንድነው የሚጠይቀው? ትግራይ ውስጥ ያለው ጦርነት በአስቸኳይ እንዲቆም የውጭ ኃይላት ደግሞ በተለይ በተለይ የኢሳያስ አፈወርቂ ሰራዊት እንዲወጣ እሱ ከወጣ በኋላ ደግሞ ገለልተኛ በሆነ አካል ትግራይ ውስጥ የተፈጸመው የጦርነት ወንጀል እንዲመረመር በተጨማሪ ደግሞ ህዝቡ አሁን ሁሉም ነገር ተዘጋግቶበት ስላለ እኛ አሁን ረሃብ አለ ብለን እናስባለን። እርግጠኛ ነኝ ብዙ ሰው በረሃብ ምክንያትም እየሞተ ሊሆን እንደሚችል አሁን ከሁለት ወር በላይ ሆኖታል ጦርነቱ። ስለዚህ ሰብአዊ እርዳታ ደግሞ እንዲገባ መንገዶቹ እንዲከፈቱ እነዚህ ጦርነት ውስጥ ያሉ ኃይላትም ጦርነቱን አቁመው ሰላማዊ በሆነ መንገድ ለችግሮቻቸው መፍትሄ እንዲፈልጉ እንጠይቃለን። ከተቻለ ደግሞ በዩናይትድ ኔሽንስ ወታደራዊ ጣልቃ ገብነት ሁሉ አድርጎ ያንን የጦርነት ቀጠና ከጦርነት ነጻ እንዲሆን የማድረግ ስራ እንዲሰራም እየጠየቅን ነው ነው የትግራይ ህዝብም በስተመጨረሻ የመረጠው ያመነበት መንግስት አለ። ያ መንግስት ተመልሶ በቦታው እንዲሆን እና ከዛ በኋላ ድርድር እና ንግግር እንዲደረግ ነው እኛ እየጠየቅን ያለ ነው። የኤርትራ መንግስት ትግራይ ውስጥ ወታደሮቹ እንደሌሉ ቀደም ሲል በአጭሩ ቢያሳውቅም ለዚህ እነዚህና ለሌሎች ክሶች ባለስልጣናቱ መልስ እንዲሰጡ በተደጋጋሚ ያደረግናቸው ጥረቶች አልተሳኩም። ሰላማዊውን ህዝብ ከአደጋ ለመጠበቅ እየጣረ መሆኑን የሚናገረው የኢትዮጵያ መንግስት ትግራይ ውስጥ ያካሄደው ወታደራዊ እንቅስቃሴ ህግን የማስከበርና ሰራዊቱ ላይ ጥቃት የፈጸሙ የህወሀት መሪዎችን ህግ ፊት የማቅረብ ዘመቻ መሆኑን፣ ጦርነቱ አብቅቶ አሁን እየተከናወነ ያለው የፖሊስ ስራ እንደሆነ ይናገራል። ግዙፉ የቴክኖሎጂ ኩባንያ ትዊተር የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን አካውንት በቋሚነት ያገደ ሲሆን ከኢራኑ የበላይ መሪ አያቶላ አሊ ኻሜኒ አካውንት ላይ ደግሞ አንድ መልእክት አንስቷል። በአያቶላው የእንግሊዝኛ ገጽ ላይ አዳዲስ መልእክቶች እንዳይሰፍሩ ማገዱም ተዘግቧል። ይህ የዩናይትድ ስቴትስን ፕሬዚደንት የትዊተር ገጽ እስከ ወዲያኛው ያገደውና ከኢራኑ መሪ ላይ የተወሰኑ መልእክቶችን ለማንሳት የተወሰደው የትዊተር ውሳኔ መንታ አቋም ነው በሚል ተቃውሞና ወቀሳዎች እየተሰነዘሩበት ነው። ትዊተር እርምጃውን በፕሬዚደንቱ አካውንት ላይ የወሰደው ረቡዕ ዕለት በተወካዮች ምክር ቤቱ ላይ ከተፈጸመው ወረራና ጥቃት በኋላም ቢሆን ሌሎች ሁከቶችን የሚያነሳሱ መልእክቶችን በማውጣት ሊቀጥሉ ይችላሉ በሚል ስጋት መሆኑን የትዊተር ቃል አቀባይ በኩባንያው ላይ እየተነሱ ላሉት ቅሬታዎች መልስ ሰጥቷል። የተከበራችሁ አድማጮች የዜናው ሰዓት አበቃ። ከዝግጅቶቻችን ጋር አብራችሁን ቆዩ። ወደ አሉላ አልመልሳችሁ አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ጥራን 2013 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሬ ብርሃን ኃይሉ ናት። አሁን በቀጥታ ወደ ቀዳሚው ዝግጅት ነው የምወስዳችሁ። ክርክር በኢትዮጵያ ጉዳይ ቀደም ብዬ በመግቢያ ያስተዋወቅኩት ዝግጅት ነው። የወቅቱን የኢትዮጵያ ይዞታ፣ ግጭት፣ ሰላም በአንድ አገር ሕዝብ አብሮ የመኖር እጣ ላይ የተደቀነ ፈተና መንስኤዎቹና ወደፊት የሚያራምዱት መንገዶች ክርክሩ ከሚያተክሩባቸው ጭብጦች ውስጥ ናቸው። የክርክሮቹ ተሳታፊዎች በኢትዮጵያ ፖለቲካዊ ጉዳዮች ላይ በመጽሐፍና እንዲሁም በተለያዩ አፍሪካ ቀንድ ጉዳዮች ትንታኔ በማቅረብ የሚታወቁት በሰሜን ምስራቅ ኢንግላንድ ከኒውካስል ከተማ ወጣ ብሎ የሚገኘው የኪሊ ዩኒቨርሲቲ ከፍተኛ የህግ መምህርና ጸሐፊ ዶክተር አወል ቃሲም አሎና በሰሜን ምስራቅ ዩናይት ስቴትሷ የማሳቹሴትስ ክፍለ ግዛት የህግ ባለሙያና ጠበቃ መቅጠር ለማይችሉ ተከሳሾች የህግ ጠበቃ የሚያቆመው ፐብሊክ ዲፌንደር የተባለው ጽህፈት ቤት ምክትል ሊቀመንበር አቶ ደረጀ ደምሴ ቡልቶ ናቸው። በቦስተን ከተማ በጥብቅና ሙያ የሚተዳደሩት አቶ ደረጀ ካሁን ቀደም በግዛቲቱ የተከላካይ ጠበቆች ማህበር ፕሬዚዳንትና ለዜጎች ነፃነት መብት የቆመው ማህበር ሲቪል ሊበርቲ ዩኒየን የማሳቹሴትስ ክፍለ ግዛት ምክትል ፕሬዚዳንት በመሆንም አገልግለዋል። የምሽቱ የምትንክርክራቸው ታዲያ በቀደመው የእሁዱ ፕሮግራማችን መጨረሻ ባነሳ ነው እና በንጥልጥል ባሳድር ነው ጥያቄ ነው የሚጀምረው። እንድርድሪያውን ላስቀድም። ወደ ሌላ አንድ ትልቅ ጭብጥ እንለፍ። ሁለታችሁም በተለያየ ጊዜ ጽፋችሁበታል። ዛሬ ለሚታዩት ልዩነቶች በተወሰነ ደረጃም በምክንያትነቱ ይገለጻል። የኢትዮጵያ ፌዴራላዊ አስተዳደር አወቃቀርን የሚመለከቱ ሕገ መንግሥትን የሚመለከቱ በአንድ በኩል ችግር ናቸው የሚል ወገኖች አሉ። የለም በትክክለኛው መንገድ ስላልተፈጸመ እንጂ፣ በተለይ ደግሞ ለብዙዎች ንትርክ መነሻ የሆነው ማንነትን የጎሳ ወይም የዘውግን ማንነት መሰረት ያደረገ ብሔርተኝነት እና ኢትዮጵያዊ ብሔርተኝነት በሚሉት አስተሳሰቦች መካከል ያሉ ልዩነቶች ጎልተው እየተሰሙ ነው። የሀገሪቱንም ዕጣ ፈንታ፣ የዜጎችንም የመኖር መብትና ህልውና፣ አሁን ያለውንም የሰላም ጥያቄዎች እንመልከት። ዶክተር አወል እርሶ የጻፉትን አንድ ጽሁፍ መሰጣት እና ተከታዩን ጥያቄ ለእርሶ ላስቀድም። በእንግሊዝኛ የተጻፈ ጽሁፎን በተወሰነ ደረጃ ሀሳቡ ወስጄ ነው ማነሳለሁ። በማዕከላዊ መንግስት በሚመራው የሀገር አስተዳደር እና ራሱን በራሱ የሚያስተዳድር ራስ ገዝ አስተዳደር መኖር መሀከል ያለ መሰረታዊ ወይም አይነተኛ የርእዮተ ዓለም ልዩነቶች ናቸው ይላሉ። አሁን ያለውን ሁኔታ ሲገልጹ የማይታረቁ የሚመስሉ ይሏቸዋል። በልማድ የብሔር ማንነት የሚባለውን ዘውግን መሰረት ባደረገ ብሔርተኝነት እና ቀደም ብዬ ባነሳሁት በኢትዮጵያ ብሔርተኝነት መካከል ያለው ልዩነት በሌላ በኩል እኔ ይበልጣለሁ ከሚል ከብዙዎች ላይ የሚጫን የብሔርተኝነት አይነት ኢትዮጵያዊ ብሔርተኝነትን ነው የቀደመ ያሉትን አስተሳሰብ ከማወደስ ዝንባሌ ጋር የሚያያይዙታል። እስኪ አድማጮች መረዳት በሚችሉት ዛሬ ካለ ሁኔታ ጋር የሚታይ በእነኚህ የብሔር ማንነት ጥያቄዎችና ኢትዮጵያዊ ብሔርተኝነት መካከል ያለው ልዩነት እንዴት ነው ዛሬ ላሉት ችግሮች ምክንያት የሆኑት? በእኔ እይታ ኢትዮጵያ አሁን እየተጋፈጠቻቸው ያሉ መሰረታዊ ስትራክቸራል ችግሮች አሁን ያለው የህገ መንግስታዊ መዋቅሩ ችግር ነው ብዬ አልወስድም። መልቲናሽናል ፌዴራሊዝም የፈጠረው ችግር ነው ብዬ አልወስድም። መልቲናሽናል ፌዴራሊዝምን እንደ ህገ መንግስታዊ መዋቅር ከፈጠሩ በኋላ ያንን ሲስተም እንዲሰራ ከማድረግ ይልቅ ስትራቴጂክሊ አንዱን ህዝብ ከአንዱ በማጋጨት ራሳቸውን ስልጣን ለማራዘም የሰሩ ሰዎች ምናልባት ህገ መንግስቱ አሰጭ መስራት የነበረበትን የተለያዩ ብሄርና የተለያዩ ቋንቋ ያላቸውን ህዝቦች አኮሞዴት አድርጎ ኔሽን ቢውልድ የማድረግ ስራ ከመስራት ይልቅ ምናልባት አሁን የምናያቸውን አይነት ችግሮች ኦን ደ ሳይድ ፈጥሮ ሊሆን ይችላል። ዲስኮርሱም ሰዎችን ከማቀራረብ ይልቅ ሰዎችን የማራራቅና ዲስኮርስ አንዳንዴ ኤፌክት አለው። ስኬቱ አንዳንድ ቫዮለንስ ሊሆን ይችላል። እሱም ወደዛ ሁኔታ አምርቶ ሊሆን ይችላል። ከዛ በተረፈ ግን እኔ ህብረ ብሔራዊ ፌዴራሊዝም በራሱ አሳጭ አሁን ላለንበት የፖለቲካ ክራይሲስ መስረት ነው የሚል ግንዛቤ የለኝም። በመጀመሪያ ያው 1991 ላይ ከዛም በህገ መንግስት 1995 ላይ ስራ ላይ የዋለው ይሄ መልቲናሽናል ፌዴራሊዝም አንዳንድ ኤትኒክ ፌዴራሊዝም የሚባለው በጽንሰ ሀሳብ ደረጃ ስልጣንን በክልል ደረጃና በፌዴራል ወይም በማዕከል በመገደብ የፌዴራል መንግስት የተወሰኑ የራሱ እሱ ላይ የነሱ ስልጣኖች ተሰጥቶት ክልሎች የራሳቸው ስልጣን ተሰጥቷቸው በዚህ ውስጥ ያሉ ዋና ዋና የሚባሉ ፖለቲካ ጥያቄዎች መልስ የሚያገኙበት ፕሮሰስ ነው። ቀላል ሲስተም አይደለም፣ አስቸጋሪ ሲስተም ነው። ነገር ግን በሌላ መልኩ ሊመለሱ የማይችሉ ፖለቲካዊ ጥያቄዎች በተለይም ደግሞ ራስን የማስተዳደር የራስን ባህል የራስን ቋቋ የማስተዳደግ ጥያቄዎች የሚኖሩ ከሆነ ፌዴራሊዝም ብዙ አገሮች ላይ በዚህ አይነት መልኩ ስራ ላይ ሲሆን ቆይቷል። አንዳንዴ ኮንስቲትዩሽናል ፌዴራሊዝም የምንለው እንደ ኢትዮጵያ አይነት አሁን ፌዴራሊዝም በራሱ በህገ መንግስቱ የተቀመጠበት ሁኔታ አለ ዲዛይን የተደረጉ ሀገሮች አሉ። አንዳንድ ጊዜ ህገ መንግስቱ ያንን ባይፈቅድ እንኳን በሂደት ህዝቦች ጥያቄ እየጠየቁ ሲሄዱ እነዚህ ጥያቄዎች በህጎች የሚመለሱበት ሁኔታ አለ። ዩናይትድ ኪንግደም እኔ የምኖርበትን ሀገራውን ብንወስድ በተግባር በህገ መንግስት አንጻር ዩኒተሪ ሀገር ነው። በተግባር ግን ፌዴራሊዝም ነው። ፌዴራሊዝሙ በጎሳ ላይ የተመሰረተ በብሄር ላይ የተመሰረተ ፌዴራሊዝም ነው። ስኮትላንድ እንደ ብሄር የራሱ መንግስት አለው። ዌልስ የራሱ መንግስት አለው። ኖርዘርን አየርላንድ የራሱ መንግስት አለው። ከዛ ውጭም ኢሮፕ ውስጥ ብዙ በዛ ደረጃ የተዋቀሩ አገሮች አሉ። ቤልጅየም መውሰድ እንችላለን፣ ስዊዘርላንድ መውሰድ እንችላለን፣ ስፔን መውሰድ እንችላለን። ከዛ ውጭ ካናዳ መውሰድ እንችላለን፣ ኢንዲያ ማየት እንችላለን። ፓክ ብዙ አገሮች የኢትኖሊንጉስቲክ የሚመስል ስትራክቸር ባለው መልኩ የተዋቀሩ መሰረታዊ የሆኑ በሌላ አይነት መልኩ ሊመለሱ የማይችሉ የፖለቲካ ጥያቄዎች መንግስታት ለመመለስ ጥረት ያደረጉበት ብዙ ምሳሌ አለው። ኢትዮጵያ ውስጥ ይሄ ሲስተም አስራ ዘጠኝ ዘጠና አንድ ላይ በትራንዚሽናል መንግስቱ ወቅት ከዛ በኋላ በህገ መንግስት አስራ ዘጠኝ ዘጠና አምስት ላይ ተግባራዊ የሆነ unfortunately ላይ ተግባራዊ የሆነበት ሁኔታ አንድ ህገ መንግስቱም እራሱ የተረቀቀበት ሁኔታ እና ስራ ላይ የዋለበት ሁኔታ ዲሞክራቲክ አልነበረም። እሱ ትልቅ ችግር ነው። ከዛ በኋላ ተግባራዊ የተደረገበትም ሁኔታ ዴሞክራቲክ አልነበረም። አሁን ኢትዮጵያ ላይ ስልጣን ላይ ሆነው ይሄ ስርዓትን የሚያወጡት ግለሰቦች ይሄ ስርዓት በዛ አይነት መልኩ ተግባራዊ እንዳይሆን አንዲሞክራቲክ በሆነ መልኩ ጽድቅ ትልቅ ሚና የተጫወቱ ሰዎች ናቸው እና አሁን እያየን ያለነው ትልቁ ክርክር ምንድን ነው? በአንድ በኩል ኢትዮጵያ ውስጥ ለምናያቸው ችግሮች ሁሉ መሰረታዊ መንስኤው በ1995 ተግባራዊ የተደረገው ህገ መንግስት ነው የሚሉ ይህንን ህገ መንግስት በተለያየ አይነት መልኩ እንዲቀየርና ሞር ሴንትራላይዝድ ዩኒተሪ በሆነ ሲስተም እንዲተካ የሚፈልጓሉ። መልካም፣ በርካታ ጥያቄዎች እንዲነሱ የሚጋብዙ ሀሳቦችን ዘርዝረዋል። ነገር ግን መቀባበል ስላለባችሁ አቆያቸዋለሁ። በተለይ ቅድም በምሳሌ ያነሷቸው ፌዴራላዊ አስተዳደር ያለባቸውን ሀገሮች ኢትዮጵያ ውስጥ ያለ ፌዴራላዊ አስተዳደር ይዞታ ጋራ በቅርበት ማነጻጸር ይጠይቃል። በተለይም ደግሞ ዲሞክራሲ በሌለበት እንዲህ ያለው አስተዳደራዊ አወቃቀር ሊኖረው የሚችለውን ተጽዕኖም አብሮ ማንሳት ይጠይቃል። ጥያቄዎች ላቆይና፣ አቶ ደረጀ እርሶ ላስቀድም። እርሶ ቀደም ብሎ በቀረቡት አስተያየቶችም መሰረታዊ ጥያቄውም ላይ ያለትን ሀሳብ እኔ ብዙ ጊዜ ከስም ስሙን ይሄ ብሔር ፌዴራሊዝም፣ ኤትኒክ ፌዴራሊዝም ምናምን እያሉ ስሙን እያነሱ መወያየቱ ይህን ያህል አንድን ነገር በደንብ ለመረዳት አስፈላጊ አይመስለኝም። እንዳውም ትንሽ ችግር የሚፈጥር ይመስለኛል። እና ይህንን የማየው በተለየ መልኩ ነው። ከዶክተር አወል ጋር የምንስማማባቸው አንዳንድ ነገሮች አሉ። ግን መጀመሪያ ስለ ህገ መንግስትና ስለ አንድ አገር ስርዓት በምንነጋገርበት ጊዜ ከህዝቡ ህልም መነሳት አለብን። ህልም ግን የዛሬ መቶ ዓመት የት ነው የምንደርሰው፣ የት ለመድረስ ነው አሁን የምናወጣው ስትራክቸር፣ የት ለመድረስ እዛ ህልማችን ጋር ለመድረስ ይረዳናል ወይ ብለን ከዛ ወደኋላ ተመልሰን ነው ስርዓት የምንመሰርተው። ባለፈው ሀያ ሰባት ዓመት የነበረውን እውነት ለመናገር እንደው እንደ መንደርደሪያም እንደ መነሻም አድርጎ ለማየት በጣም አስቸጋሪ ነው። ምክንያቱም ስርዓቱ ራሱ ሲመሰረት የሁሉንም ሰዎች አመለካከት ለማካተት የሞከረ ስርዓት አይደለም። የተወሰነ የፖለቲካ አመለካከቶችን ሪፍሌክት የሚያደርግ ስርዓት ነው የተመሰረተው። እነዚህ የፖለቲካ አመለካከቶች ዛሬም አሉ እና ምንጫቸው የማርክሲስት ሌኒኒስት ፊሎዞፊ ጋር የተገናኘ ነው እና ችግሮችን የምናይበት ጨቋኝ፣ ተጨቋኝ፣ ነፃ አውጪ የሚል ፎርሙላ ነው የሚከተሉት እና እነዚህ የብሔር ችግሮች በሚታይበት ጊዜ ተጨቆነ አለ የሚጨቁን ገሌ ነው ይባላል። ከዛ በኋላ ነፃ አውጪው ደግሞ ፎርሙላ ያወጣለን የግለሰቡን በየቦታው ያለውን የግለሰቡን ህልምና ፍላጎት የሚያንጸባርቅ ሲስተም ለመፍጠር ሳይሆን የሰውየውን ችግር አውቃለሁ በሚሉ ሰዎች ለዛ ሰው ለዛ ህዝብ ችግር መፍትሄ መስጠት ነው ሲደረግ የነበረው። ብሔር ብሔረሰቦች ባህላቸውን፣ ቋንቋቸውን የሚያሳድጉበት በራሳቸውን የሚያስተዳድሩበት የፌዴራል ስርዓት መኖር እንደሚገባው በጣም እረዳለሁ። የምደግፈውም ሲስተም ነው። በዚህ በአሜሪካም በፌዴራል ሲስተም ነው የምኖረው። ያንን ፌዴራል ሲስተም በጣም ጠንቅቄ አውቀዋለሁ ወይ። ዋናው አንድን ሲስተም ስርዓት የምገመግምበት ሶስት መለኪያዎች አሉ። አንደኛው እኩልነትን ያስከብራል ወይ? ያለው ህግ ለሁሉም በእኩልነት ተግባራዊ ይሆናል? መብቶች በእኩልነት ተግባራዊ ይሆናል ወይ? ፍሪደምን የግለሰብን ነፃነት ይጠብቃሉ ወይ? ሶስተኛው የዴሞክራቲክ መብቶችን ያስከብራሉ እና ያንን የሚያስደርግ ሲስተም የፈለግከውን ስም ልትሰጠው ትችላለህ። የብሔር ኤትኒክ ፌዴራሊዝም ልትለው ትችላለህ። ግን ያንን ሶስት መለኪያዎች የሚያሟላ ሲስተም መፈጠር አለበት። ያ ግን የሚፈጠረው በክልል ደረጃ ብቻ አይደለም፣ በፌዴራል ደረጃ ብቻ አይደለም። በወረዳም፣ በዞንም፣ በከተማም ደረጃ ሰው የፈለገውን መምረጥ መቻል አለበት። ይሄን አይነት ሲስተም ስላልነበረ ለምሳሌ ትግራይ ውስጥ አሁን እንደምናየው አንዳንድ ቦታ እኛ በቋንቋችን መናገር እንዳንችል ተደርገናል፣ በቋንቋችን መማር እንዳንችል ተደርገናል ይላሉ። የተለያየ ቦታ ያሉ ሰዎች ከፍተኛ ጥቃት ይደርስባቸዋል። በራሳቸውም ብሔር የሚመሩ የኦሮሞ ሰዎች በራሳቸው ብሔር አስተዳዳሪዎች ጥቃት ይደርስባቸዋል። ስለዚህ የምትፈጥረው ሲስተም የግለሰቦችን መብት እኩልነት ዲሞክራቲክ መብቶች የሚያስከብር መሆን አለበት። ያ ስርዓት አይደለም አሁን ያለው። አሁን ያለው ስርዓት የብሔር ዲክቴተርሽፕ ልትለው ይችላል፣ ብሔር አምባገነንነት ልትለው ይችላል። ኢትዮጵያ መጀመሪያ ደረጃ አስር ክልል ነው ያለው ኢትዮጵያ ውስጥ አሁን ሲዳማን ጨምሮ ግን አስር ብሔሮች አይደለም ያሉት በጣም ብዙ ብሔሮች ነው ያሉት። ቋንቋዎች ያሉት ከሰማንያም ሊደርሱ ይችላሉ የሚባል አለ ሰዎች የሚግባቡባቸው ቋንቋዎች ከአርባ አምስት በላይ እንዳሉ ምንም ጥርጥር የለኝም እና በየቦታው ያሉ የራሳቸውን በፌዴራል ሲስተም እኮ አንድ ስቴት ውስጥ በአንድ አካባቢ የራሱ የትምህርት ፖሊሲ ሊኖረው ይችላል። የራሱ የባህሎች ጉዳይ የሚመለከት የራሱ ፖሊሲ ሊኖረው ይችላል። በትግራይ ክልል ውስጥ ኦሮሞ የበዛበት ኤሪያ ካለ የራሱን ልጆች በኦሮምኛ ማስተማር መቻል አለበት። በአማራም ኤሪያ እንደዛ ንግን ግን ተግባራዊ ለማድረግ አሁን ባለው ስትራክቸር ተግባራዊ ማድረግ የሚቻል አይመስለኝም። መልካም ጠንካራ ሀሳቦች አንስታችኋል። ለክርክር ብቻ ሳይሆን የሚነሱት ሀሳቦች በእርግጥም የሚረዱ ኢትዮጵያ አሁን ካለችበት ሁኔታ ወደፊት ሊያራምዱ የሚችሉ ብዙዎች ህይወታቸውን ጭምር እያጡበት ያሉበት ሁኔታ እንዲቀየር አዎንታ የሆነ ተጽዕኖ ማሳደር የሚችል ክርክር በተከታታይ እናደርጋለን። ዶክተር አወል ሰዓቱን ገፍተው ፈቃደኛ ሆነው ስለቀጠሉ አመሰግናለሁ። አንድ ብሪፍ የሆነች ነገር ልጨምረ ነ አሁን ያነሱት ነገር ላይ አክቹሊ አይ ቲንክ ብዙ የምንለያይ አይመስለኝም አንዳንድ ያነሱት ነገር ላይ ምናልባት ያላሉት ኤክስፕሬስ ያላደረጉት ግን የሚያስቡት ነገሮች ላይ ነገር ካለ ለበስተቀር ማለት ነው ለምሳሌ አሁን ያለው አንድ ስርዓት መለካት ያለበት እኩልነትን ነፃነትን ዲሞክራሲን ያስከብራል ያስከብርም ከሚል አንጻር መቻል አለበት ያሉት ነገር አለ እስማማለሁኝ ከዛ አንጻር መለካት መቻል አለበት እነዚህ ግን ብቸኛ መስፈርቶች አይደለም ከዚህም በተሻለ ህዝቦች አስፈልጋሉ ብሎ የሚያስቧቸው ነገሮች ካሉ እነዛም እንደ መስፈርት መታየት መቻል አለባቸው። አሁን ያለውን የኢትዮጵያ ሕገ መንግስት ስናይ እኩልነትን፣ ነፃነትንና የግለሰብ ነፃነትን የሚጨምሮ እና ዲሞክራሲን መስፈርት አያደርግም ልንል የምንችልበት ሕገ መንግስታዊ መሰረት ምንም የለም። እኩልነትን አላቶች አሉ፣ ስትራክቸሩ የለም። ክርክሩ ሞቅ ሲል ሲደራ ነው በጊዜው መቀጠል ባለመቻላችን ለመቋጨት የተገደድ ነው። ባልተቋጩና ባልተሰሙ መከራከሪያዎቻቸውም ዶክተር አወል አሁን ያለው የኢትዮጵያ ፌዴራላዊ ስርዓት ሲዋቀር ምንም እንኳን ፈልገንና ዲሞክራሲያዊ በሆነ መልኩ ተሳትፈን አዝጥቀን የተቀበልነውና ስራ ላይ ያዋልነው ነው ስርዓት ባይሆንም፣ አፈጻጸሙ ችግር ቢኖርበትም፣ በመዋቅር ደረጃ ግን አብዛኛው ህዝብ ሲጠይቀው የነበረውን ጥያቄ የሚመልስ በመሆኑ ሙሉ በሙሉ ሊፋቅ አይገባም፣ አስፈላጊ ነው፣ ጥሩ ነው ሲሉም ይሞግታሉ። አቶ ደረጀ በበኩላቸው ሰዎችም በማንነታቸው ብቻ ቆልፎ ያስቀመጠ አጽንኦት ሰጥተው ነጻነትን ያፍናል ያሉትን ይዘረዝራሉ። አንድ ሰው በተወለደበት ስፍራ አድጎ ከዚያው ይሞታል በሚል አይነት የግለሰብን ነጻነት ከቦታ ቦታ የመንቀሳቀስ መብትና የካፒታል ዝውውርን የሚገታ አወቃቀር ነው ሲሉም ይከራከራሉ። ፍንከትከት አድርገው ማየት የሚጠይቁ አነጋጋሪ አወያይና አከራካሪ ጭብጦች ናቸው። ታዲያ ለክርክር ያህል የኔ ብቻ ልክ በሚል መንፈስ ሳይሆን በግል ከምናምንበት የሚለየውንም ጭምር እህ ብሎ አንዱ የሌላውን ለመስማት እና በምክንያት ለመሟገት ያልሰሩና ለጥፋት የዋሉትን በግልጽ ለይተው በተጨባጭ አገሪቱንና ህዝቧን ወደፊት ሊያራምዱ የሚችሉትን ሀሳቦች ፈልቅቆ ለማውጣት በሚረዳ መልኩ ክርክሩ ይቀጥላል። አድማጮች በድረ ገጻችን ላይ ሰፊውን ዝርዝር ታገኛላችሁ። ለአሁኑ ግን የክርክሩን ተሳታፊዎች ዶክተር አወል ቃሲም አሎንና አቶ ደረጀ ድምፅ ቡድኑን ለጊዜያቸው አመሰግናለሁ። ጊዜ እርስጥልኝ። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ሁለተኛው ቅንብራችን እናልፋለን። የአማራና የትግራይ ሕዝብ የጠነከረ አብሮነት፣ ማህበራዊ ትስስር፣ ባህላዊና ሃይማኖታዊ ቅርርብም ያላቸው ሕዝቦች በመሆናቸው ትናንት የነበረው አንድነት ዛሬም ተጠናክሮ መቀጠል አለበት ሲሉ የአሜሪካ ድምፅ ጎንደር ከተማ ላይ እያወያያቸው የሁለቱ ብሔር ተወላጆች አሳስበዋል፣ ይለናል ሰሞኑን ጎንደር ተገኝቶ የነበረው ሪፖርተራችን ዮናታን ዘብዲዮስ። ወደ ዝግጅት ሁሉ ሰዳችሁ በፌዴራል መንግስትና በህወሓት መካከል የተካሄደውን ጦርነት ተከትሎ በተለይም በአማራና በትግራይ አዋሳኝ አካባቢዎችና የማንነትና የውስን ጥያቄዎች ባሉባቸው አካባቢዎች መቃቀር መፈጠር እንደሌለበት ቪኦኤ በጎንደር ከተማ በመገኘት ያወያያቸው የትግራይና የአማራ ብሔር ተወላጆች በክፍል አንድ ውይይታችን በሁለቱ ህዝቦች መካከል የጠነከረ አብሮነት፣ ማህበራዊ ትስስር፣ ባህላዊና ሃይማኖታዊ ቅርብ መኖሩን ገልጠው የሁለቱ ህዝቦች አንድነት አሁንም ተጠናክሮ መቀጠል እንዳለበት አሳስበዋል። የውይይቱ ተሳታፊዎችን ለማስተዋወቅ አቶ ወርቁ በዘና፣ አቶ አዳኔ አዳም ሰግድ ከአማራ አቶ አያሎ ተስፉ ና ኮሎኔል ክሮስ ክዳኔ ከትግራይ ብሔር ናቸው። የአማራ ህዝብ ከትግራይ የትግራይም ህዝብ ከአማራ ህዝብ ጋር ጸበላቸውም ብሎውኛል። በፌዴራል መንግስትና በህወሓት መካከል የተደረገውንም ጦርነት አገሪቷን ከመበታተን አደጋ አድኖቷል ብሎ ስለሚያምኑ መደገፋቸውን ገልጠው በጠረጴዛ ዙሪያ በሚደረግ ውይይት መቋጨት የነበረበት ነውም ብሏል። ሁለቱ ህዝቦች የዳበረ ባህል ሃይማኖታዊና ማህበራዊ ትስስር ካላቸው ስለምን ሽምግልናና ባህላዊ ስርዓት ሌላ አማራጭ አልሆነም? በማለት ለነሳውት ጥያቄ በሚሰጡት መልስ የዛሬው ውይይታችን ይቀጥላል። አቶ ወርቁ፣ አቶ አያለውና አቶ ክዳኔ ይህንን ብለዋል። በአጋጣሚ እዚህ ላይ ለመግለጽ፣ እኔ ሽምግልና ከተላኩ ሰዎች መካከል ትግራይ ውስጥ ከሄዱ ሰዎች አንዱ፣ እጅግ በጣም የሚያስደንቅ ነገር፣ በተለይ የአማራ ክልል በሽምግልና ጉዳዮችን፣ ነገሮችን ለማርገብ ወይም በእርቅ ለመፍታት ከፍተኛ ጥረት ነው ያደረገው። ስለዚህ መቀሌ እንኳን ሂደን ተሰብስበን እያለን 30 ዓመት ሙሉ ህዝብን ሊያስተዳድሩ ሳይሆን የተቀመጡ 30 ዓመት ሙሉ ነገር ሲጎነጎኑ ነው የኖሩ። ስለዚህ መስማማት ይሻላል ተብሎ ሲነገር አባይ ወልዱ እና ስብሃት ነጋ ምንድን ነው ያሉ? የዚህን ጉዳይ ምን ወስነው እኛ እንጂ እናንተ የምንጣላችሁ ነው ያ በቀጥታያም ሁሉ ኪሎ ሜትር በሽምግልና የንድ ሰዎች እጅግ በጣም ተበሳጭተን ነው ተመልሰን ይመጣል። በኋላም ሁለተኛ ግብረ መልስ እነሱ ወደዚህ ሲመጡ ምን ዘይደው ነው የመጡ? እኛ የምናውቀው ወልቃይት ጠገዴ አንድ ነው በቃ የአማራ መሆኑ ነው የምናውቀው እንደ ግሌ ኔ እንደዚያ ነው ማውቀው ከተመለስን በኋላ ግን ከዚህ ጎንደር ሲመጡ ለስብሰባ ምንድን ያሉት የአማራ ጠገዴና የትግራይ ጸገዴ ብለው ስለዚህ ሽምግልናውን ወደ ህብረተሰቡ እንዳይወርድ የሚዲያ ሽፋን እንኳን አልተሰጠም በትክክል ስለዚህ የእነሱ ሴራ በእነሱ ደግሞ ሲጠምቁት የኖረው ሰላሳ ዓመት ሙሉ ሲሰሩት የነበረው ደባ አጠቃላይ በትውልዱ ሰረጸና ገባ የመርዝ ስለዚህ ያን በመያዝ ማይካድራ ላይ እንዲሁም እኔ አሁን እባብ ያየ በልጥ ይደነግጣል ይባላል። ለእኛ ህብረተሰባን በእውነት ጠንካራ ነው። ቅድም የአማራ ህዝብ ጠንካራ ነው ያላልኩት ከዚህ አንጻር ነው። ስለዚህ ትግሬ ጠል የሆነ ፖለቲካ በእኛ ምንም የተሰራ ስራ የለም። በእነሱ ግን ተሰርቷል። የፈለጉትን ብሄር ተኮር አድርገው ለዚህ በቃ ስለዚህ እነሱ የሰሩት ስራ ከፍተኛ ደባ ነው። በሽምግልና ለመስማማት፣ በሽምግልና ለማየትም እኔ የተከበሩ አቶ ገዱ አብረው ሄደው ነበር። ብንስማማ ይሻላል፣ ብንታረቅ ይሻላል ከአሁን በፊት የፈሰሰው ደም በኢትዮጵያ ላይ ይበቃል። ወጣቱን አሁን መልሰን ወደዚያ መዳረግ የለብንም የሚል አስተያየት ነው የሰጡት። ግን ከምንም ነገር አልተቀበሉም። ስለዚህ እነሱ ሽምግልናን የሚቀበሉ ሰዎች አልነበሩ። ውድቀታቸው የመጨረሻ ውድቀታቸው በተግባር ስናየው ዛሬ በእውነት መርዝ መርዝ ተክለው ሄዱ። ያም መርዝ ደግሞ ለማጥፋት ከፍተኛ ስራ መሰራት አለበት። አሁንም በሽምግልና በተባለው እንጂ በሀገራችን ሽምግልና በጣም ከፍተኛ ጠቀሜታ ያለው አንድ በማህበረሰብ ውስጥ ያለ ትልቅ ተቋም ስለዚህ ሽምግልና ያልሰራበት ምክንያት በአምባገነኖች በነሱ በቆራጭ ፈላጮች ምክንያት ተሞክሯል እኮ በመንግስት በኩል ብዙ ጊዜ የእርቀ ሰላም ከዚህ ሂደዋል ከአዲስ አበባ ሂደዋል የሃይማኖት መሪዎች ሂደዋል ሽማግለች ሂደዋል የሰላም የምንለው ሚኒስትር ምናምን ሂደዋል ተሞክሯል ግን በህወሓት በኩል ያለው የገነገነ ነገር ነው ያን ጊዜ ግግን ስል በዚያን ወቅት እርምጃ መውሰድ ይቻል ነበረ። ይህን ሁሉ ደም መፋሰስ አይመጣም ነበር። ይህ ሁሉ ንብረት መውደም አይመጣም ነበር። ይህ ሁሉ ጥላቻ አይመጣም ነበር። ስለዚህ ይሄ ሁሉ በትዕግስት መመለሱ የሚል ነገር ይመስለኛል። በመንግስት በኩል ሽምግልናው ከመግባታችን በፊት የተሳሳተ ግንዛቤ በህወት ውስጥ ተወስዷል። ይህ ደርግ ስርዓት ለመጣል ወያኔ ከፍተኛውን ሮል እኔ ሙሉ በሙሉ ሮሉን የተጫወጥኩት እኔ ነኝ ብሎ አስቡ። የደርግ መንግስት የወደቀበት ዋነኛ ምክንያት ህዝባዊ መሰረቱን በማጣቱ በየትኛውም የኢትዮጵያ ክልል ያለ ገበሬም፣ የመንግስት ሰራተኛም፣ ነጋዴም ይሄ ስርዓት ማክተም አለበት ብሎ በየቦታው ትግል ነበር። ይሄ ትግል ለዚህ ለመውደቁ አስተዋጽኦ አድርጓል ብለው አልወሰዱት። በጦርነት ያሸንፍ የጦርነት የበላይ እኛንን የሚል ወታደራዊ ትቢት በውስጣቸው ተጸንስቷል። ይህን በሚያስተላልፉበት ሚዲያ ሁሉ ይተላልፋል፣ እና ታች ያለው ትውልድ የሚያስበው በጣም ዘመናዊ የሆነ በአፍሪካ አንደኛ ደረጃ የነበረው የሰለጠንን የደርግ ኃይል የጣለው ወያኔ ነው የሚል እንትን በደንብ አስርጸውታል። ይህንን ተቀብሎታል ትውልድ። ስለዚህ ማንም ኃይል ያሸንፈኛል የሚል እንትን የለ። ስለዚህ እያንዳንዱን እንትን በሽምግልና ብትሄድ ይሄ ትዕቢት ጋርዶታል እንግዲህ ትልልቅ ሰዎች ናቸው የሄዱ በዚህ በጎንደር ደረጃ የሄዱ ትልልቅ ሰዎች ነበሩ። በፌዴራል ደረጃ እንግዲህ ሀገር የሚያከብራቸው ትልልቅ ሰዎች ሽምግልና ሂደዋል። ሴቶች እያለቀሱ ሄደዋል። እናቶች እጅግ በጣም ብዙ ሙከራዎች ተደርጓል። በመንግስት ደረጃ ሙከራ ተደርጓል። ያው በማስ ሚዲያም እንደምንከታተል፣ የሄዱ ሰዎችም እንደሚነግሩ፣ ስለዚህ ያ ትዕቢት ጭራሽ ለመደራደር ፍላጎት የለኝም ወደሚል ደረጃ ወስዱታል እና በወታደራዊ በላይነት የወሰደ ሀይል አገሪቱን ሊገዛ ይችላል የሚል ትቢት ስላለ ለሽምግልናው ሊንበረከፉ ያልቻሉበት ሁኔታ አለ ለምንድን ነው ከጎንደር ወይም ከዚ ዳንሻ እስከ ማይካድራ ያለው አካባቢ የተመረጠው ለምን ማይካድራ ለምንድ ነው እነ ሰዎች እዛ የተገደሉት ማይካድራ ሁመራ ወልቃይት የተመረጠበት ትልቁ ምክንያት ሲነሳ ያማል በእውነት ያ ህዝብ ግዛቱን ስለተቀና መኖሪያ አካባቢውን ስለተቀማ ያላጋብ ስለሄደበት ጥያቄውም ሰፊ ስለነበረ ነው ስለዚህ ቅድሚያ ያጠፉናል ብለው ስለሚያስቧቸው በእነሱ ልን ከፍተኛውን እርምጃ ከዚያ ውጭ፣ በተጨማሪ ደግሞ በሙሉ የምታየው ከአማራም ይሆን ከሌላም ነገር ያለ በሙሉ ከሙሉ ኢትዮጵያ የሚሄደው የቀን ሰራተኛ ከዚህ አካባቢ ምርቶች ስላሉ ሌሎችም ነገሮች ስላሉ የቀን ስራ ሊሰራ ሚሄዱ ከዚያ በኋላ ነው ብሔር ተኮር ተደርጎ ተመርጦ ከሚሰሩበት ማይካድራ ማለት ትልቅ ካምፕ ነው። በፊት የነበረ የስራ ቦታ ነው ነበር። አሁን ነው ወደ ከተማነት የተቀየረው። ተሰባስቦ የሚገኘውን አጠቃላይ ከዚህ አካባቢ ስላገኙ ስለመረጡ ስለታገላቸው፣ ስለዚህ ዘር የማጥፋቱ ሁኔታ ቀድሞ ስለተገኘላቸው በዚያ ምክንያት ይመስለኛል። እንደኔ ጭምሩ ግልጽ ነው። አንድ ለድንበር ቅርብ ናት፣ ለመሻሸም ያመቻቸዋል። ሁለተኛ በብዛት ሊያገኙት የሚችሉ የአማራ ተወላጅ እዛ አካባቢ ነው። ከዚህ ሄዶ ገበሬው ማለት ላጨዳም ለምንም አሁን ዘመቻ ነበር፣ በብዛት ጥሪ ሲደረግ ነበር። የተሰባሰባላቸው ሀይል እዛ ስለሆነ ያን አካባቢ መርጠዋል። እዚህ ማ ሊያደርጉ አይችሉም፣ ወይም ወደ ሁመራ ሊመጡ አይችሉም ለመሸሽ እንዲያመቻቸውም ያን አካባቢ እንደመረጡ የሚል የራሴ ግምት አለኝ። ባለፉት ሰላሳ ዓመታት የነበረው የፖለቲካና የታሪክ ትርክት ልዩነት ሲያሰፋ እንደነበር፣ ይህ ደግሞ ትንሽ የማይባል ችግር እንደፈጠረም ተናግሯል። የትግራይ ተወላጅ የሆኑት አቶ አያለው ተስፉና የአማራ ብሔር ተወላጅ የሆኑት አቶ አዳኒ አዳም ሰገድ የሚከተለውን ተናግሯል። አማራ ትግር የሚባልም አልነበረም። እንግዲህ ብቃት ያለው ሰው መምራት የሚችል ሰው ሀገሩን ይመራ አንድ ሱ ነው። ሁለተኛ ደግሞ ጥላቻ የሚባል የለም በመካከሉ ቅድም ተናግር ያለው አንዱ ብሄር ዝቅተኛ አንዱ ብሄር ከፍተኛ የሚል ነገር አልነበረም። በዚህ ከነበረው በወያኔ ወይም ኢህአዲግ እንበል ከመጣ በኋላ ክልል የሚባል ነገር ሲመጣ የአማራ ህዝብ አልጣመውም። ይህ ምክንያቱም ውስጥ ሁኔታው ጥሩ ስላልነበረ ነው። ገዥ መደብ ከዛ የፈለቀ ነው በሚል ጥላቻ አለው። ከዚያ አስተዳደር ኦሮሞ እንደዚ እየተባለ ወደ ዘጠኝ ወደ አስራአራት ተከፋፍሎ ነበረ። እና እንግዲህ በዛም በሚተዳደርበት ጊዜ በእርግጥ ተወሰነ ጊዜ ሰላሙ ነበረ። ተወሰነ ጊዜ ኢኮኖሚውን አንሳርቶ ነበረ። እኔ አስታውሳለሁ ስፖርድ ዩኒቨርሲቲ ፍርስት ካንትሪ ኢንዘ ወርልድ ኢትዮጵያ ተብሎ ሲም ነበር። ኢትዮጵያ የትናት ስትባል ይህች ነው ነበር መልስ ነበር። ያ ጠፍቷል። ይህ እንደ በጎ ነገር ወስደዋለሁ። ሌላው ኦኬ፣ በቋንቋ መናገር ታሪኩ መጽሐፍ በራሱ በራሱ ማስተዳደር እንቢኳላለም አማራ ህይወት ራሱ በራሱ አስተዳድሯል። ትክክል ነው። ወደ መጨረሻ ላይ ግን አምባገነነቱ በጣም እየሰፋ እየሰፋ መጣ መጣ። እርሰ በራስ መጠፋፋት መጣ፣ መበላላት መጣ። ስልጣን ሲያስረክብ ደግሞ ቆርቁሮት ነው መሰለ መጨረሻ ላይ የምታዩት ነገር በዚህ ሶስት አመት እንደ ኖርና እንቆጥ በዚህ ሶስት አመት ላይ እሱ እየተደረጀ፣ ሌላውም እያማ እያፋጀ በደቡብ፣ በሰሜኑ፣ በምስራቁ፣ በምዕራቡ መፈናቀሉ በአለም ውስጥ ታይቶ የማይታወቅ ሶስት ነጥብ ምናምን አንድ አራት ሚሊዮን ህዝብ እኮ ተፈናቅለዋል። ይህ ቆሻሻ ነበረ። ይህን ነገር በእኛ ጋር ስለዚህ ያው እንደፈራ ነው የፈራ ነው መጣ ጦርነት መጣ ጦርነት ሽመጣ ይሁንም ታዩ ንውሰድ ሌላው በዶክተር አብይ ስልጣን ከመጡ ወዲህ አንደኛ እስረኞችን መፍታት ጥሩ በቆ ነገር ነው። ሁለተኛ በዛ የነበረው ቶርቹ ሆኖ በጣም አሰቃቂ ነበረ። እኛ እናውቀው ይህ ሁሉ ነገር ማስሜዳ ነው አቦቅ ነው። የሁሉ ጉድ ይሰራል ብልል አናውቅም። እኔ ያለ ራሴ አላውቅም። ሌላው ዲሞክራሲያዊ ባህልም ቢሆን ሎ ነው እንቅስቃሴ ተደርጓል። ሌላው ቅድም ያልኩት ነገር ትዕግስቱም በመንግስቱ በኩል ትዕግስት ነበረ። ጥሩ ነው፣ ይህ ሆኗል። ሆኖም ግን መጨረሻ ላይ የቁጥጥር መላላት ችግር የፈጠረ ስለሆነ ከእንግዲህ በኋላ ጠበቅ አድርጎ ወደ እርምጃ መሄድ የሚበቂ ነው። ማሳሻ፣ እርሶ ደግሞ አጠር አድርገው ንገሩኝና ወደ ሌላ ሀሳብ። ያው በደርግ ጊዜ ዲሞክራሲያዊ መብቶች ሙሉ ለሙሉ በአዋጅ የታገዱበት ሁኔታ ነው። መጻፍ አትችልም፣ መሰብሰብ አትችልም፣ መናገር አትችልም፣ ጭራሽ መቃወም አትችልም፣ ሰላማዊ ሰልፍ ማድረግ አትችልም። በአጠቃላይ ዴሞክራሲያዊ መብቶች የታገዱበትና የታፈንበት ሁኔታ ነው የነበረው። ይሄ ዘርን ብሄርን መሰረት ያደረገ አልነበርም። ማንም በስልጣኑ የሚመጣን አካል በሙሉ አማራ ይሁን፣ ትግሬ ይሁን፣ ጉራጌ ይሁን፣ ኦሮሞ ይሁን፣ ወላይታ ይሁን፣ በስልጣኑ እስከመጣበት ድረስ በጀምላ ሲጨፈጭፍ የነበረ ነው እና እጅግ በከፍተኛ ደረጃ በተለይ ምሁራን የተጨፈጨፉበት ሁኔታ ነበር። የተነሱ ጥያቄዎችን ለምሳሌ መሬትን ላራሹ መመለስ እሱ እንደ ጥሩ ነገር ቢታይም ማይምነትን ለማጥፋት የተደረገው ጥረት እሱን እንደ ጥሩ ነገር ቢታይም በተለይም በሶማሌ ወረራ የተደረገው የመቀለፍ ሁኔታ እሱን እንደ ጥሩ ነገር ቢታይም ነገር ግን እነኛ ያፈና ሁኔታዎች ነበሩ። ጅምላ ማለት ምንም ዘር ብሔር ከሰላሳ ዓመት በኋላ ግን በብሄር የተደራጀ አካል መጣ። ቋንቋን ብቻ መሰረት ያደረገ ያከላልል ህገ መንግስቱም አይልም። ክልሎች የተቋቋሙበት እንትን ቋንቋ ብቻ አይደለም። በህገ መንግስቱ ሲታ ባህልን ያህል ጂኦግራፊ ሁኔታዎችን ያህል ፍላጎትንም ያህል ሳይኮሎጂካል ሜካፕ የምንለውንም ነገር ያህል እነኚህ ሁሉ ሁኔታዎች ባልተሟሉበት የቋንቋ ክፍፍል ብቻ ተከናወነ። ስለዚህ ክልሎች በቋንቋ ተከፈሉ። ማንም ሰው ችግር ሊደርስበት በሰፈራ ወደ አንድ ለም አካባቢ መስፈር አይችልም። ሰፈራ በክልል እንዲታጠር ተደረገ። የስልጣን ባለቤትነት ህዝቦች ራሳቸውን ማስተዳደር አለባቸው፣ ይሄ ይታመናል። ነገር ግን ዶሚኔት የሚያደርግ አካል ባለበትም የዛ የተከለለለት ብሔር ቋንቋ ካልሆነ በስተቀር እሱ መናገር የማይችል ሰው ሊዳኝ ሊኖር የማይችልበት ሁኔታ ተፈጠረ እና አክራሪ ብሔርተኝነት በአካባቢው ጎልቶ መውጣት ይሄ በተለይም በወጣቱ ያለፈ ታሪክን በማያውቅ በወጣቱ ላይ በከፍተኛ ደረጃ እያንሰራፋ መጣ። በተለይ ከትግራይና ከአማራ ጋር በተያያዘ እኔ በአጋጣሚ የአፓ ሰራዊት አባል ነበርኩና ወልቃይ ጠገዴ እንቀሳቀስ የነበረው ሪጅን ሶስት ተብሎ የተከፈለው እዛ ውስጥ ነበር ስታገል ነበር። ወልቃይትንም ጠገዴንም ቆላውንም ደጋውንም በአካል በእግር አውቀዋለሁ። እያንዳንዱ የአማራ ብሔር አካባቢ እንደነበረ ነው። እኛን በጦርነት መትቶ እስካስወጣበት ጊዜ ድረስ ህወሀት በዛ አካባቢ የለም። በሰላማዊ ሁኔታ ንግዱ ይከናወን ነበር። በከፍተኛ ደረጃ ምርት ያለው እዚህ ወልቃይትና ጠገዴ ነው። ከትግራይ አካባቢ የሚመጡ ነጋዴዎች በርካታ ወደ አምሳ ስልሳ አህያ እየነዳ የሚመጣ ነጋዴ ነው። እህል ወደዛ ይሄዳል፣ ሸቀጣ ሸቀጥ ይሄዳል። ሰላማዊ ግንኙነት ነው የነበረው። ለጉልበት ስራ የሚፈለግ ማንኛውም አካል ሂዶ ሊሰራበት የሚችልበት ሁኔታ ነው። አሁን የዘር ፖለቲካ ከመጣ በኋላ እዋት ያደረገው የኔ የኔ የግሌ ነው፣ የእናንተ የእናንተ የጋራ ነው ወደሚል አቋም ነው። ስለዚህ የመውጫ ማስፋት ማለት ከሱዳን ጋር አጎረባች ለመሆን የመፈለግ ሁኔታዎች፣ ወደ ቤኒሻንጎል መሸጋገሪያ መንገድ የመፈለግ ሁኔታዎች፣ ወልቃይትና ጠገዴ የትግራይ ነው ብሎ ከለል መከለሉ ምንም ችግር የለው። ሲከለልም ብዙ ያን ያህል ኮንሲደር እንትን የለ። ነገር ግን በዛው ያሉ ተወላጆች ታሪክ የሚያውቁትም በሙሉ ጨፈጨፋቸው። አሁን ገና በጣም ብዙ የሚወጣ ሚስጥሮች አሉ። ማለት የተገደሉ በአሰቃቂ ሁኔታ ስድስት ባዶ ምናምን የሚላቸው እስር ቤቶች አሉ። በነኚህ በሙሉ በነቂስ የተቃወመውን የወልቃይት እና የጠገዴ ሰው በሙሉ መፍጀት መጀመሩ ነው ችግሩ። ስለዚህ ወልቃይት ጠገዴ ወደ ትግራይ ሄደ፣ ወደ አማራ ሄደ ብዙ ኮንሲደር የሚደረግ እንትን መሆኑ አደለም። ኢትዮጵያውያን እስከሆን ድረስ ማንም በማንም ክልል ገብቶ መስራት እስከቻለ ድረስ፣ መኖር እስከቻለ ድረስ፣ በቋንቋው መማርና መተዳደር እስከቻለ ድረስ። አሁን ይሄ እየከረረ መጣ። ስለዚህ ፍላጎታችን ወደ አማራ ነው የሚል የህብረተሰብ ጥያቄ መጣ። ይሄንን ማስተናገድ የማይቻልበት ሁኔታ፣ በግልጽ ጥያቄው እየቀረበ አልቀረበልን፣ ክህደት ነው። በፌዴሬሽን ምክር ቤት ደረጃ የቀረበ ህብረተሰቡ ያውቀው። እዚህ የወልቃይት ኮሚቴ መጥቶ ተወያይተንበት፣ የጎንደር ህዝብ ባለበት ተወያይተንበት የሚታወቀውን እንትን መካድ ነው፣ ውሸት ነው። አልቀረበልንም፣ ጥያቄው አልቀረበ። ሊያቀርብ ሲሄድ ማፈን፣ መያዝ ተጀመረ እና እንዲህ እንዲህ አይነት ነገሮች የበለጠ እያካረሩት መጡ። አክራሪ ፖለቲከኞች አጋነኑት። በህብረተሰቡ ስትገባ ያን ያህል አይደለም። ነገር ግን አክቲቪስቶችና ፖለቲከኞች እያራገቡ አሁንም እጅግ በጣም በቋፍ ላይ ነው አገሪቱ ያለች እና አሁን እኔ የሚታየኝ ይሄ ዘር ፖለቲካ በተወሰነ ደረጃ ስሙዝ የሚሆንበት በቋንቋ መዳኘት አንድ ነገር ነው። ነገር ግን አክራሪ ብሄርተኝነትን በየትኛውም ያለ አክራሪ ብሄርተኝነትን በህግም ሊታገድ ይገባል፣ በህብረተሰቡ ሊዋጋው ይገባል የሚል ሀሳብ ነው ያለው። ኢትዮጵያ እንደ ሀገር እንድትቀጥል የነበረው አንድነት፣ የነበረው ግንኙነት ተጠናክሮ እንዲቀጥል ምንድን ነው ከአሁን በኋላ መደረግ ያለበት? ለዚህ ጥያቄ መልስ የሰጡበትና የመጨረሻው ክፍል በሌላ ዝግጅት ይቀርባል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዝግጅቱ አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ አላማጣ የሚወስደን ነው። በዋጃና ጥሙጋ አካባቢ የትዳር አጋራቸውን በህወሀት ታጣቂዎች ተገደሉብኝ ካሉ እናት ጋር ዘጋቢያችን መስናራጌ ያደረገው ቆይታ ነው። የዕለት ደራሽ የምግብ እርዳታ ይሰፈርላቸዋል ተብለው በዋጃ ጥሙጋ ወረዳ ጥሙጋ እርዳታ ጣቢያ ከተሰባሰቡት በርካታ እናቶች አንዷ ናቸው ወይዘሮ ሙሉ ከበደ። ጎስቋላ ሰውነታቸው ጋር የልብስ ብራት የሚነበብበት ገጽታቸውና የደረቡት ጥቁር ልብስ ያልተጽናና ሀዘን በውስጣቸው እንዳለ ያሳብቃሉ። ጠይም ገጻቸው በእንባ ወይቧል። ፈገግ ብለው ቢያስተናግዱኝም ፈገግታቸው የጎደለው አንዳች ነገር እንዳለ ለመታ ብ አይከብድም። ለቤተሰቡ ቀርቶ ለወዳጅ ዘመድ ይተርፍ ነበር የሚሏቸውና ሰባት ልጆች የወለዱላቸው የትዳር አጋራቸው መንገሻ በላይ ዛሬ በህይወት የሉም። የእሳቸው ሞት ደግሞ የሞላውን ጎጆ አጉድሎ የሚሰፈር እርዳታ ጠባቂ አድርጓቸዋል። ወይዘሮ ሙሉ እንደሚሉት ከጥሙጋ ከተማ ግማሽ ሰዓት ያህል በሚርቀውና ኑሯቸውን በመሰረቱበት ቦታ ማርያም አካባቢ ባለቤታቸው በቀበሌ አመራርነት ያገለግሉ ነበር። ከህወሓት ታጣቂዎች ጋር በተፈጠረ አለመግባባት ግንቦታ ስራ 2012 ዓ.ም በጥይት ተመተው ህይወታቸውን እስካጡበት ጊዜ ድረስ በአካባቢው የተከበረ ስም የተመሰገነ ሰብእና ነበራቸው ይላሉ። አንድ የመቀለ አንድ ያሸጌ የማይወስዱት የለም ስብሰባ እነሱ ገዝተው ገዝተው በኋላ እነሱን ከ አስተካከሉ ነው የሚሰራው። ግን እንዲህ አርገው መልሰው ራሳቸው የባለቤታቸው ህልፈት ከ20 ዓመት በላይ በተሻገረ የትዳር ህይወታቸው ያፈሯቸውን ሰባት ልጆች በብቸኝነት ለማሳደግ ምክንያት ሆኖባቸዋል። ምን ሰርቼ ምን አብልቼ ከሚል ሰቀ ቀን ጋር በምን አስተዳድራቸዋለሁ? መሬት ተመን የለነ እሱ ነው ተጋዝቶ ገዝቶ ሲያስተዳድረን ነው ያውቆ። አሁን በምን አስተዳድራቸዋላችሁ? እናትና ቦታቻችን ስንዳር ውጫ ውጫ መዳሪያ ቆልጥሮ ቆርጠው ሰጡን። ያችሁም የለም በቃ ዝም ብለን ያለን። አሁን አንቺ ምን ትሰራለሽ? ምን እሰራለሁ? ገጠራለን ብዬ ገጠራለ። ምን የሚሰራለ? ዝም ብለን ቁጭ ነው እንጂ ልጆች ጋር አቁጭ እየታየነ ዝም ብለን፣ ምን የለ ምን የለ የሚሸጥ የለ የሚለወጥ የለ። የሚሸጠውንም ያሉትን ንብረቶችንም ሽጬ ተስካሩን አወጣ ተሰከሩኝ የአመታቱን ማሳልፉ በባለቤቴ ደፋ ቀና የቆመው ህይወታችን ጨለማ ተደፍቶበታል፣ የሚሉት ወይዘሮ ሙሉ ልጆቼ እንዴት ያድጉ ይሆን ሲሉም ያስባሉ። ትልቂቱ አስር ወድቃ መቻ አንስታ አራት አመቷን አስር ወድቃ ቀርታ ሊ ዝም ብላ ነው ያለ። ይህ ደግሞ የሷ ታናሽ አለ ጥሙ ጋር አስር እየተመራቋ ትምህርቱ ደግሞ ብህ በምኑ በመከራወሬው በምኑ ሲባል ያው ቀረ ዝም ብሎ አለ። ስለአባታቸው ያኖስብሻል አረገ አዎ፣ ያነሳል። ሲከፋቸው ሲጎልባቸው ያነሳል። ምን ሁሌ ስከፋና ልብሳችን ያነሰነ ጫማችን ሰዎችን እንዲ ካልና አባታችን ሀው ላይ ሀውላ ሲያን ሲያሰካና ሲያለብሰን ቆይተው አላቅሳሉ። ሌላ ምን ያረጉው? ቃለ ምልልሳችን እንዳይስተጓጎል በሚያሳሳፍ ፈገግታ የሚፍለቀለቀውንና እቅፋቸው ውስጥ የሚንፈራገጠውን የመጨረሻ ህፃን ልጃቸውን ጡታቸውን አጎረሱት። ገና ሰባት ወሮ ነው። አባቱን አያውቅም፣ እሳቸውም አላዩትም። በተረገዘ በሶስት ወሩ ይችን አለም ተሰናብተዋል። ስሙን ማናልሁት አልኳቸው። በየ መንገሻ ብያለሁ እንግዲህ

እሱን ጥቅም አላገኙ እኛ ነ የገደሉ ነው ልጆች ጋር የዚህ ባዶ ጋሪያ ብቻ ያነኝ ያለሁት ገና እርጉዝ ሳለሁ ነ ኮስተሮ እርጉዝ ሳለሁ ጉድበት አስራ ስድስት ዋጃ ገደሉት። በእርዳታ ጣቢያው ተገኝተው የሚሰፈር ስንዴ ሲጠባበቁ ያገኟቸው የወይዘሮ ሙሉ ታላቅ እህት በለጠች ከበደም አሳዛኝ ያሉትን እህታቸውን ባለሞትና ያንን ተከትሎ ያጋጠማቸውን ውጣ ውረድ እንዲህ ይተረኩታል። እኛማ ቤታችን ነው ሩቅ ነው ወዳ ማድዋደ ወደ ጥርገ ወደ ውስጥ አደለንም እኔ አልሰማሁን ቆየ። በኋላ ጥይት ዶዶ ሲል ምን ጥይት በኋላ እያልሁኝ፣ በኋላ ሀመንደራችን ነው ጎረቤት አለ። እኔ ጆሮዬ በጣም አይሰማም። በኋላ ዋይ ዋይ ስት ሙነሽ ነው ሙነሽ ነው ሥርዓት መንገሻ በላይ ሙትዋን ሲሉኝ፣ ህጃ ሀ ቁልቋሉ ገባሁኝ። ዋይ እያልሁኝ እንደገና አስከሪኑ ይመጣን ብለን ሀቤ ቁጫና ሀቤት ብናይ ለከይዘውት ደዋና አሉነ ደግሞ ወደ ት ወደ ቆቦ እንደገና ተቀበልና በጨለማ ተቀብለን ልጃችንን ቀበርና። ምን ይባላል? የረዷችሁ ነበር እሳቸው? እኛ አዎ፣ በድህነት ድሀ ነኝ። ችት ኩት ምለው የለኝ ከአንዳችን አንዳችን አለመሻላችን እንባ መተባበስ ሳይሆን ተያይዞ መላቀስ ነው እየተረፈን። ሲሉም ይናገራሉ። በምን እንተጋግዛለን? ዝም ብለን አይን አይነ ማየት ነው እሷን ህጀ አይዞሽ ተይ አታልቅሽ እኔ ሀያ ቤት የም ህጀም ዋይ እሷ ማያ ቤቷ ባዶ ቤት ዋይ እንደው እናታችን ነን በእሱ እግር ሞተኝ ደግሞ በእሱ በሞተ በሳምንቱ እሱ ሱ ሞተኝ እናታችን ነን እሷም ለቅሶ እኔም ለቅሶ። ረጅም ጊዜያትን ጠብቆ በሁለት ቤተሰብ ስም የሚሰጣቸው ሰላሳ ኪሎ ስንዴ ለሁለቱ እህት ማማችና ለቤተሰቦቻቸው ምን ያህል በቂ ይሆን? ከቀበሌ ሊቀመንበርነት እስከ ሚኒሻነት በተሰማራበት መስክ የተከበረ ነበር ሲሉ አቶ መንገሻን የሚዘክሩት የቅርብ ጓደኛቸው ቄስ አብረሃ ጉግሳ የጓደኛቸው ህይወት ባለፈበት ሰዓት ከጎናቸው ነበሩ። ከተማ ከጓደኞቹ ጋር መሳሪያ ከያዘ ጓደኛው ጋር አብረን እኛም ከምንጫወተው ቁጭ ብለን ውሀ ከምንጠጣው ይሉ ሀይሉ ቀጥታ ሁለቱም ነው መጡና፣ ጓደኛው በለው ዘይት ቀድመህ እንዳይቀድም አስቀድመህ በለው በሚልበት ሰዓት ወስዶ አንዴ ብስ ሲተኩስ፣ ሁሉም ሻሚያ ሲተኩሱ፣ የአንድ ጥይት መጀመሪያ በደረቱ ገባ። አንድ ጊዜ ጸጥ አለ። እኛም ደንግጠን ዝም አልና እዚያው ከጎኗ አለሁ። እባካችሁ ወደ ሐኪም አስነሱልኝ፣ እባካችሁ ባጃጅ ጥሩ እያልኩኝ እያለቀስኩኝ ከጎኑ ሁኝ ላነሳ ብል ማነሳበትን አቅም የለኝም። እኛንም የከበብነውንም ሊፈጁን አሉ። ሌሎቹ ሸሽቶ ሸሽ አንዘቱ የዚያው ተቀምታለሁኝ። በኋላ ሰው መጣ ይመረሰ አቶ መንገሻ ብዙ በሚሰሩበት ያሉበት እድሜያቸው ህይወታቸውን ማጣታቸው ለቤተሰቦቻቸውም፣ ለአብሮ አደጎቻቸውም ሰቀቀን እንደሆነ ይናገራሉ። አቶ መንገሻ በህይወት ዘመናቸው ቤተሰብ ሲረዱ፣ የተጣላ ሲያስታርቁ፣ አመራርነታቸውን በሚገባ ህዝቡ ጋር ተስማምተው ሲመሩ የነበሩ ችግር ሲረዱ የነበሩ ነበሩ። የዚህ ምሳል የዚህ አንድ ህበት በትንሹ ገና በአርባ መቱ አርባ መቱ በማይሞላው ሰ ካብር ላይ ወረደ ወንድማችን ሳናስበው ከጎናችን ተለየና፣ አሁን ዝም ብለን ዘንዳሳቀፈ ነው ብለን ያለነው የዋጃ ጥሞጋ ወረዳ ጊዜ ያስተዳደ አስተዳደር ማህበራዊ ዘርፍ ኃላፊ ሞልጌት አስማማው ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስታወቁት ማህበራዊ ቀውሱ በርካታ ወይዘሮ ሙሉን የመሰሉ እናቶች ላይ ቀንበሩን አሳርፏል። ህወሀት ደምተኛ ነው ይዛሉ ነው በቃ በተለያዩ ቦታዎች ተሰልፈው እየኖሩ ቆይተው በኋላ ለውጡ ሀይል ከመጣ በኋላ ወደ በተለይ አቅመ ደካሞችን ከማህበራዊ ቀውስ ለመታደግ የኢትዮጵያውያን የበኩላቸውን እንዲያበረክቱ ጥሪ አስተላልፈዋል። ኃላፊው እነዚህ የኢትዮጵያ ወዳጆች ሶሻል ወራዊያን ለማጣን ህዝብ ለመታደግ የቻሉትን ያክል ያላቸውን የቻሉትን ድርሻ ያግዙና እንዲሁም ደግሞ እነዚህ ለተጎዱ ወገኖቻችን ባሎቻቸውን አጥተው ልጆች ታቅፈው ለቀሩት ሴቶች ሴቶቻችን ይታደጓቸው ያግዟቸው የሚል ሀሳብ ያለን። ስልጣን ዘላለማዊ አይደለም። ዘላለማዊ የሚሆነው ለህዝብ የሚበ ተግባር በመፈጸም የማይሞት ስም መትከል ነው የሚሉት አቶ ሙልጌታ፣ ባለስልጣናት በዘመነ ስልጣናቸው የሚፈጽሟቸው ስህተቶች ከግለሰብ አልፎ ቤተሰብ ላይ ምን ያህል ተጽዕኖ እንደሚያሳርፍ ወይዘሮ ሙሉ አንድ ማሳያ ናቸው ብለዋል። ከፌዴራል መንግስት በተገኘ ስንዴ አቅርቦት በዋጃ ጥሙጋ አስቸኳይ የዕለት ምግብ ድጋፍ ያስፈልጋቸዋል ተባሉ አርባ አምስት ሺህ ሰዎች አንድ ጊዜ እርዳታ ቢሰጥም እርዳታው ወቅቱን ጠብቆ ስለማይደርስ ተረጂውን ለማዳረስ ሲባል አንድ ቤተሰብ ማግኘት የሚገባውን ያህል ስለማያገኝና እስካሁንም ምንም አይነት የምግብ እርዳታ ያል ያልደረሳቸው መኖራቸው ችግሩን ውስብስብ አድርጎታል የሚሉ አስተያየት ሰጫዎች አሉ ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ካላማጣ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፈውን የቅዳሜ ምሽት ዝግጅታችንን ነው። አሁን ደግሞ ወደ አዲስ አበባ እናቀናለን። የኢትዮጵያ ገንዘብ ሚኒስቴር የንጽህና መጠበቂያ ምርቶች ላይ ጥሎት በነበረው ቀረጥ ላይ ማሻሻያ ማድረጉን በዚህ ሳምንት አስታውቋል። በተለይም የሴቶች የወር አበባ መጠበቂያዎችን የሚያመርቱ ፋብሪካዎች ለማምረቻ ከውጭ የሚያስገቧቸው ጥሬ ዕቃዎች ሙሉ በሙሉ ከቀረጥ ነጻ መሆናቸውን ነው ያስታወቀው። የቀረጥ ማሻሻያው በተለይ የሴት ተማሪዎችን ህይወት ሊቀየር የሚችል በሆኑ ቢገለጽም ይህ መሻሻል እንዲመጣ አገር አቀፍ እንቅስቃሴ ሲያደርግ የቆየው ጀግኒት የሰላም ንቅናቄ ጥምረት ተፈጻሚነቱን ለማረጋገጥ ግን ብዙ ስራዎች ይቀራሉ ይላል። ጉዳዩን የተከታተለችው ስመኝሽ የቆየ ዝርዝሩን ይዛለች። በኢትዮጵያ ተገቢውን የወር አበባ ንጽህና መጠበቂያ ወይም በተለምዶ አጠራሩ ሞዴስ በማጣት ምክንያት ትምህርታቸውን ያቋረጡ በትምህርት ገበታቸው ላይ መገኘት ባለመቻላቸውም ለትዳር ወይም ለስደት የተዳረጉ ሴት ተማሪዎች በርካታ ናቸው። በዋጋ መናር ምክንያትም ሰባ ሁለት በመቶ የሚሆኑት በገጠሪቱ የኢትዮጵያ ክፍል የሚኖሩ ወጣት ሴቶች የንጽህና መጠበቂያ ሞዴሶችን እንደማያገኙ የኢትዮጵያ የስነ ሕዝብ ጤናና አካባቢ ጥበቃ ጥምረት የተሰኘ መንግስታዊ ያልሆነ ድርጅት ያጠናው ጥናት ያሳያል። የዚህ ዋጋ ንረት ዋና ምክንያቱ ደግሞ በምርቱ ላይ ተጭኖ የነበረው ከፍተኛ ቀረጥ መሆኑን ጀግኒት የተሰኘው የሰላም ንቅናቄ ጥምረት መስራች የሆነችው ማራኪ ተስፋዬ ትገልጻለች። ታክስ ይደረጋል። ታክሱ የሚደረገው ደግሞ ስልሳ ሰባት ፐርሰንት እስከ መቶ ሀያ ሶስት ፐርሰንት ነው። ታክስ ስለሚደረግ ነው ድርጅቶች፣ ቢዝነሶች ወደ ኢትዮጵያ ውስጥ ሀገር ውስጥ አስገብተው ወይንም ሀገር ውስጥ አምርተው ዲስትሪቢዩት በስነስርዓት ማድረግ ያልቻሉት እንደ ወተት እንደ ምናምን በደንብ ዲስትሪቢሽን የለውም። እህቶቻችን ምን ይጠቀማሉ? ፎጣ፣ ኩበት ከዛ ባሻገር ደግሞ አመድ በቃ ቁስል ሆነብን ነው የምልሽ። አመድ ላይ በየወሩ የሄደች አመድ ላይ ትቀመጣለች አንዲት ሴት። በዚህ ከፍተኛ ዋጋ ምክንያት በገጠሩ የኢትዮጵያ ክፍል ብቻ ሳይሆን በከተሞችም የሚኖሩ በርካታ ሴት ተማሪዎች የወር አበባቸው በሚመጣበት ወቅት በሚጠቀሟቸው ተገቢ ያልሆኑ ቁሳቁሶች ለተለያዩ የማህፀን በሽታዎች እንደሚጋለጡም ጭምር ማራኪ ታስረዳለች። ለማይግሬሽን ተዳርጋ ሌላ ሀገር ሄዳ ብዙ ወጣ ወረድ አሳለፋች። ስትመለስ ሩት ኮዙ የቱጋ እንደሆነ ስናይ አብዛኛውን የወር አበባ ችግር ነው። እኛ ስለ ወር አበባ ማውራት ስንጀምር ኩበት እየተጠቀሙ የማህፀን ችግር ያለባቸው እንግዲህ እንደምታውቂው፣ ሀገራችን ያን ያህል ሶፈስቲኬትድ የሆነ ሄልት ሲስተም የለንም። ይሄ ነው ህመምሽ፣ ይሄን መድኃኒቱ ሰጂ ነው የምትባለው። ስለዚህ በዚህ ጉዳይ እንዳታልም የሚያደርጓት ብለን ያሰብነው የያዝነው የወር አበባ ጉዳይ ነው። አካባቢያችን ያሉ ሀገሮች እነ ዩጋንዳ፣ እንደ ታንዛኒያ፣ እነ ሩዋንዳ፣ እነ ኬንያ ለምንድን ነው ሪሙቭ ያደረጉት? ልጆቻቸው ወደኋላ እየቀሩ እንደሆነ እያዩ ታክሶን ሪሙቭ አድርገውታል። ኢትዮጵያ ለምንድነው ልጆቻችንን ወደኋላ የምታስቀሩብን? ብለን ዲማንድ ማድረግ ጀመርን። በወር አበባ ምክንያት በርካታ የኢትዮጵያ ሴት ተማሪዎች ሊያገኙት የሚገባቸውን ትምህርት እንደሚያጡ የነገሩን ደግሞ የትምህርት ሚኒስቴር የሴቶች ህጻናትና ወጣቶች ዳይሬክቶሬት ዳይሬክተር የሆኑት ወይዘሮ የሻረክ ነጋሽ ናቸው። አንዲት ልጃገረድ የወር አበባ ማየት ስትጀምር በዛ ብቻ ሌላም ግንኙነት ደርሳለች ብሎ ስለሚታመን ትንኮሳ ታስተናግዳለች። ከትምህርት ገበታቸው እንዲለዩ ትምህርታቸውንም እንዲያቋርጡ ተጽዕኖ እንደሚፈጥር የተለያዩ ጥናቶችን ያሳያሉ። ለምሳሌ በትምህርት ቤቶች ውስጥ ያሉ የውሃ እጥረት፣ የመጸዳጃ ቤቶች በአግባቡ አለመሰራት እና በአጠቃላይ ይሄ ተፈጥሯዊ በሆነ ትውልድ ልንቀጥል በምንችልበት ትልቅ ጸጋ ምክንያት ባለማወቅና ኢኮኖሚ ችግር ሳቢያ እነዚህ ልጆች ከትምህርት ገበታቸው ሲስተጓጎሉ ማየት በጣም ያማል። የወር አበባ ንጽህና መጠበቂያ ካለማግኘት ጋር ተያይዘው በሴቶች ላይ በሚደርሱት በርካታ ኢኮኖሚያዊ ማህበራዊና የስነ ልቦና ቀውሶች ምክንያት ጀግኒት ኢትዮጵያ ላለፉት ሁለት አመታት የሴቶችና ህጻናት ጉዳይ ሚኒስቴርና የፕሬዚዳንት ጽህፈት ቤትን ጨምሮ ከበርካታ የመንግስት መስሪያ ቤቶች ጋር ሲሰራ ቆይቷል። በተለይ ግን ላለፉት ሶስት ወራት ማህበራዊ ሚዲያዎችን በመጠቀም የገንዘብ ሚኒስትር በንጽህና መጠበቂያ ምርቶች ላይ ያላግባብ ጥሎት የቆየውን ቀረጥ እንዲያነሳ ከፍተኛ እንቅስቃሴ ሲደረግ ቆይቶ በዚህ ሳምንት ውጤት ተገኝቷል። በዚህም መሰረት የገንዘብ ሚኒስቴር የሴቶች የወር አበባ መጠበቂያና የህጻናት ንጽህና መጠበቂያ ወይም ዳይፐር በሀገር ውስጥ የሚያመርቱ ፋብሪካዎች ከውጭ የሚያስገቡት ጥሬ እቃ ከታክስ ነጻ እንዲሆን ያደረገ ሲሆን ከውጭ በሚገቡት ላይ ደግሞ ቀድሞ የነበረው የታክስ ምጣኔ ወደ አስር በመቶ ዝቅ እንዲል አድርጓል የቀረጥ ማሻሻያው ለመሰማታችን ማሳያ ነው የምትለው ማራኪ ማንኛውም ሴት በወር አበባ ምክንያት ወደ ኋላ እንዳትቀር የሚደረገው ትግል ግን ገና ይቀጥላል ትላለች የተሰማን ይመስለናል እናመሰግናለን ነገር ግን ትግላችን ይቀጥላል መቼ ነው አክቲቭ ቀኑ ከዚህ ቀን በኋላ ሞዴስ ዋጋው ይሄ ነው እንዲባል እንፈልጋለን በሁለተኛ ነገር ደግሞ ስታንዳርድ አሁን ኦል ኦፍ አ ሰደን ታክስ ፍሪ ነው ተብሎ ሰው ዝም ብሎ ያለምንም ስልጠና ለጠፍ ለጠፍ አድርጎ እንዲሸጥ አንፈልግም። ምክንያቱም አደ ኤንድ ኦፍ ተደይ ልጆቻችን ነው የሚጎዱት። ገበያው ላይ የሚገባ በሞላ ደረጃውን የጠበቀ መሆን አለበት። ስለዚህ እዛም ላይ እንሰራለን። ከዛ ባሻገር ደግሞ በሂደት አስሩን ፐርሰንት እንዲነሳና ኮምፕሊትሊ መንግስት ከወራ አበባ መቀበያ ላይ የሚያገኘውን በሞላ ገንዘብ ኮምፕሊትሊ ዜሮ እንዲያደርግልን እንሰራለን፣ እንቀጥላለን። የቀረጥ ማሻሻያው አንድ እርምጃ ወደፊት የሚወስድ መሆኑን የገለጹት ወይዘሮ የሻረግም የሴቶችን የትምህርት ተሳትፎ ለማሳደግ ወደፊት ቀረጥ ሙሉ ለሙሉ መነሳት እንደሚኖርበት አበክረው ይናገራሉ። የገንዘብ ሚኒስቴር የወሰደው እርምጃ እጅግ በጣም በጣም የሚያስመሰግን ነው። ለወደፊት ደግሞ ጨርሶ ነው ከቀረጥ ነፃ በሆነ መልኩ በሀገራችን አምራቾቹ ተበረታተው በብዛት እየተመረተ ሁሉም ሴቶች ልጆቻችን ሳይሸማቀቁ ምርታቸውን እንዲማሩ ስነልቡናቸው ተረጋግቶ የሚማሩበትን ሁኔታ የማመቻቸት ኃላፊነት አለበት። በአሁኑ ወቅት በኢትዮጵያ ስምንት የሴቶች የወር አበባ ንጽህና መጠበቂያ ወይም ሞዴስ አምራች ፋብሪካዎች እንዳሉ ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። ጀግኔት ኢትዮጵያ እነዚህ ምርቶች ጥራታቸውን የጠበቁ እንዲሆኑ ከመስራት ጎን ለጎንም በመጸዳጃ ቤት አቅርቦት ዙሪያ ላይም በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በሁለት ዓመቴ አንድ ቀን አንድ ጓደኛዬ እንደዚህ ብላ ተናገረች። ምስራቅ ጋሽ ዮሐንስ እኮ በሎተሪ የሚደርስ አባት ነው አለች። ምን ብዬ ሳቅኩኝ፣ ግን ምንም አልመሰለኝም። ወራትና ዓመታት እያለፉ ሲሄዱ ግን የአባቴን ጸባይ እየተገነዘብኩኝ ስመጣ ጓደኛዬ ያለችው ነገር እየገባኝ መጣ። ወይዘሪት ምስራቅ ዮሐንስ ክፍሌ አቶ ዮሐንስ ለቤተሰቡ ብቻ ሳይሆን ለመላው ህብረተሰብ ጥሩ ምሳሌ የሆነ አባት ህብረተሰብን የሚያቅፍ ወጣቶች ጥሩ ስነ ምግባር እንዲኖራቸው በአካባቢውም ሆነ ባሉበት ቦታ በጣም በጣም ይጠር ነበረ ወይዘሮ የምስራች ፈለገ ይህ እንግዲህ አምስት ሲመጣ ሰዎች ደሞ ፓብሊክ ሌሽን ፓብሊክ ብቻ አይደለም አየር መንገድ ሲመጣ በቃ ከውጭ ጉዳይ ከውጭ ሰው ጋር ያለንን ኢሜጅ ሲያሰራ ይገናኛል በግድ እና ያስተናግዳቸዋል፣ ይጠይቃቸዋል። የሚፈላገታቸው ምንድን ነው? የእኛም ፕሮግራም ያወጣል። በጣም የኢትዮጵያ አየር መንገድን በጥሩ መልክ ለማሳየት ሙከራ ነው ስራው። ኮሎኔል ስምረት መድኃኔ፣ የኢትዮጵያ አየር መንገድ የመጀመሪያው ኢትዮጵያዊ ዋና ዳይሬክተር ሁለታችንም በአንድ ወቅት ኦክስፈርድ በሚባለው ቦታ ነው የምንተዋወቀው። እንግዲህ ህዝቡ ያወጣለት ቅጽል ስም ነው የፖለቲካ እስረኞች የነበሩበት ከርቸሌ ነው ያኔ። ዶክተር ዮናስ እንዳለ ገዳ የነርቭ እና የስነ አእምሮ ከፍተኛ ሐኪምና ፕሮፌሰር ብዙ ነገር የሆነች የሚያስታወሰኝ የወጣት ጊዜ ገና ጋዜጠኝነት እንደጀመር በሃያ በአንድ ዓመቴ ዮሐንስ እጄን ይዞ ያስተማረኝ መምህሬም አለቃዬም ነበረ አቶ ንጉሴ መንገሻ የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር። ዋናው ትውቃችን በእስር ቤት ነው። ታስሮ በመጣበት ጊዜ ፎቅና ምድር ነበር። እሱ ሀያ ሁለት ቁጥር የሚባል አለም በቃኝ ውስጥ እኛ ደግሞ ሀምሳ አንድ ቁጥር ነበር፣ ከወንድሞቼ ጋር እና እዛ በምንገናኝበት ጊዜ ግን ተቀራረብን። እሱ ትምህርት ቤት ምክትል ዳይሬክተርም ስለነበር ብዙ ቀብሩም ላይ ብዙ ልጆች መጥተዋል። እንግሊዝኛ የሚያስተምር ስለነበረ የእስር ቤቱ ትምህርት ቤት ነበር፣ አንድ በጣም ጥሩ ትምህርት ቤት የምክትል ዳይሬክተር ነበረ። እዛ ግን እኔ በኳሱም ጉሬዛ የምትባል ክለብ ነበረ ቅርብ ነበር በግልም ደግሞ ከወጣም በኋላ ሪሊ እንደ ቤተሰብ አስፈላጊውን ስንቅ በመላክ እና ከባለቤቱ ጋር ሆነው እንደ አባት እንደ ቤተሰብ ጠበቁኝ የተፋታንም ቀን ከወንድሞቼ ጋር ወደ ቤታችን የወሰደን እሱ ነበረ በኋላም አዲስ አበባ ዩኒቨርሲቲ ስገባ እሱ አስፈቅዶልኝ ነበር በጊዜው የነበሩትን ባለስልጣኖች እና ቅርበታችን እስከ መጨረሻ ዘልቋል። ልዑል በእደ ማርያም መኮንን ኃይለ ሥላሴ ቆይ የሚሰራበት ጊዜ ፕሮቶኮል ቺፍ ሆኖ ነበር የሚሰራው። በጠባ የተነሳ ከብዙ አፍሪከን መሪዎች ጋር ኦልሞስት ወዳጅነት ፈጥሮ ነበር ማለት ይቻላል። በተለይ ደግሞ ለምሳሌ እንደ የደቡብ አፍሪካው ፕሬዚዳንት ኔልሰን ማንዴላ አዲስ አበባ አንድ የመጥተው በጣም ታመው በጣም ስለረዳቸው አዲስ አበባ በመጡበት ጊዜ ያን ሰው ካላመጣችሁ ልኝ እያሉ ነበር ሁሌም ይጠይቁ። ዶክተር ሄኖክ ክፍሌ ዳዲ አቶ ዮሐንስ ክፍሌ ዳዲ ታህሳስ 16 ሁለት ሺህ አስራ ሶስት ዓመተ ምህረት በሰማኒያ አንድ ዓመት ዕድሜያቸው አረፉ። ከኢትዮጵያ ኢትዮጵያ ቴሌቪዥን ቆርቋሪዎች አንዱ ጋዜጠኛና ኃላፊ ከቀደምት የኢትዮጵያ አየር መንገድ ኢትዮጵያውያን የሥራ ኃላፊዎችና አስተዋዋቂዎች አንዱ እስረኛ፣ የእናት ተርጓሚ፣ አስተማሪ፣ የቱሪዝም አማካሪ፣ የአፍሪካ አንድነት ድርጅት የፕሮቶኮል ሹም፣ ሥራ ፈጣሪ አለፉ። የአቶ ዮሐንስ ሕይወት በክብርና በጸጋ የሚታወስ እንጂ ዛሬ ወደማይቀረው በመሄዳቸው የሚታዘንበት አይደለም ይላሉ አብረዋቸው የሠሩና በቅርብ የሚያውቋቸው። የዮሐንስ ሕይወት በጸጋ ሲዘከር በነገው ምሽት ያዳምጡት። ዳሪትን ለዘገባው አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ከዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ እሰናበታለሁ። ነገ እሁድ ከምሽ 3 ሰዓት ላይ ጽዮን ግርማና ሰለሞን አባተ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። በኔ በኩል ለአሁኑ ሰላም፣ ደህና እደሩ።